የጋምቤላ ክልል ለጸጥታ ስጋት መንስኤ ሊሆኑ ይችላሉ ያላቸውን ከሰላሳ በላይ ሰዎች ይዞ ምርመራ እያካሄደ መሆኑን የክልሉ ሰላምና ጸጥታ ጉዳዮች ቢሮ ገለጠ። የቢሮው ኃላፊ አቶ ቶማስ ቱት ለአሜሪካ ድምጽ እንደተናገሩት ከነኚህም መካከል የህወሓት ወታደሮች፣ የጋምቤላ ነፃነት ግንባር ጋነግ አባላት እንዲሁም የኦነግ ሸኔ አባላት እንዳሉባቸው እንደሚጠረጥሩም ነው የተናገሩት። አቶ ቶማስ ጋምቤላ ውስጥ አሁን አንጻራዊ ሰላም ቢኖርም መንግሥት መተኛት የለበትም ነው ያሉት። በክልሉ ክልሉ ባቀረበው ውንጀላ ስማቸው የተጠቀሱትን ቡድኖች አመራሮች አግኝተን በስልክ ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። ናኮር መልካኖ ካምቦ ተከታዩን ያደረሰን። ባለፈው ሳምንት በጋምቤላ ክልል ከጸጥታ ጋር በተያያዘ ተጠርጥረው ታስረው ከነበሩ ሰማንያ ግለሰቦች መካከል ሰላሳ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የገለጹት የክልሉ የሰላምና ጸጥታ ጉዳዮች ኃላፊ አቶ ቶማስ ቱት ለግለሰቦቹ እስር ምክንያት ነው ያሉትን ያስረዳሉ። ክልላችን ድንበር ስለሆነ ከደቡብ ሱዳን በጣም ረጅም ድንበር ነው ያለው። አሁን ክምን አካባቢ ተፈጥሮ ችግር በርካታ ሰዎች ራሳቸው ሸርቆ የጠፉ ሰዎች ወደዚህ የመምጣት ሁኔታ፣ ሌላ ደግሞ ችግር ለመፍጠር የሚፈለጉ ግለሰቦች ከነበረበት ቦታ ገንብል፣ ሰላማዊ ክልል ስለሆነ ችግር ወደዚህ ገንብል ለመምጣት ሁኔታ የሚያደርግ ግለሰቦች አሉ። በርካታ ከክልሉ ነዋሪዎች ውጭ ጥቁር ለውጦች በብዛት ይታያል። በየሆቴል ማንነታቸው የማይታወቅ ግለሰቦች የማደር ሁኔታ አለ። በድንበር አካባቢ ሾልኮ ወደ ደቡብ ሱዳን የመሄድ ሁኔታ ብዙ ይታያል። በርካታ የሕገወጥ የጦር መሳሪያ አዛዋሮች ይገኛል። ክልላችን ችግሮች እንዳይነሱ ቁጥጥር ማድረግ የግድ ነው። ለዚህ ነው ክልላችን በጸጥታ አካላት አጠቃላይ የጋራ ቅንጅት ተደርገው ክልሉ ሰላማዊ ክልል እንዲሆን በሰላም እንዲኖሩ እያንዳንዱ ሰው ከቤቱ በሰላም ወጥቶ በሰላም እንዲመለስ ፍላጎት አለን። የውትድርና ምልክት የታየባቸው በሕወሓት አባልነት የተጠረጠሩ ግለሰቦችን መያዛቸውን የተናገሩት አቶ ቶማስ መንቀሳቀስ ከጀመረ ጥቂት ወራት ያስቆጠረው የጋምቤላ ነፃነት ግንባር ጋነግ እና በኦነግ ሸኔ አባልነት የተጠረጠሩ ግለሰቦችም ተይዘዋል ሲሉ አክለው አስታውቀዋል። ምልክት የተገኝባቸው ሰው ይዘናል። የምን አይነት ውትድርና ምልክት የይዋት ወይ? ጁንታ ወታደሮች ናቸው? በምን አረጋገጣችሁ? እሱን አረጋግጣችሁ። ማንኛው ሰው ሲያዝ የወታደር ምርመራ አለ። በተለይ አንተ ወታደር ከሆንክ እግር ላይ ምልክት ያሳያል። ወገብ ላይ ምልክት ይኖራል። ትከሻ ላይ የመሳሪያ በት ምልክት ያጣ። ስለዚህ እነዚህም ይታወቃል። ሁለተኛ እነዚህም ዝም ብሎ አይደለም የተያዙ የተያዙ ሰዎች በክልሉ ብቻ አይደለም በጋራ በቅንጅት በክልሉና በፌዴራል ፖሊስና በብሔራዊ መረጃ ደህንነት ጋር የተያዙ በአንድ ላይ የተደረገ የማጣራት ስራ ነው እየተደረገ ትክክለኛ መረጃ ያለ በጥናት የተደገፈ እርምጃ አወሳሰድ ያለ አጋጣሚ እኛ ወጣቶቻችን የማደራጀት እንደገና ለሽብር ስራ ለመስራት በቅርብ ጊዜ

በተጨባጭ የተገኘ ሰው ምርመራ ከተደረጋቸው በተጨባጭ የሆነች ሽሜ ወታደሮች ተገኝ። ከደቡብ ሱዳንና ሱዳን ወደ ጋምቤላ የሚገቡና ከክልሉ ወደ ሁለቱ ሀገራት ድንበር እየተሻገሩ ህገወጥ የገንዘብና መሳሪያ ዝውውር በማካሄድ ተጠርጥረው የተያዙ ግለሰቦች እንዳሉም የክልሉ ሰላምና ጸጥታ ጉዳዮች ቢሮ ኃላፊ አመልክተዋል። አመልተው ወደ ድቡብ ሱዳን የሚሄድ የሚፈልጉ ግለሰቦች ነበሩ። በህገ ቁማ የተያያዙ ሰዎች ነበሩ። በተመሳይ መልኩ ወደ ፈጋት አካባቢ ወደ ስምንት ሰው ይዘናል። የያዝናቸው ሰዎች በተጨባጭ ቀን ሱዳን ላይ ይውላሉ፣ ማታ ወደ እኛ ድንበር ይመጣሉ። በርካታ ገንዘቦች አተራቅሟል። ፍተሻ ሲደረግ ዶላር አለ፣ የኢትዮጵያ ብር አለ፣ የሱዳን ገንዘብ አለ። በተመሳሳይ መልኩ የሚሊተሪ እና ተገኝቷል። በተለይ የፖሊስ ማዕረግ አለ፣ የመከላከያ ማዕረግ አለ። ጨርጉም ተገኝቷል። እነዚህም ከደቡብ ሱዳን መሳሪያ ተቀብለው ይህ ተቀብለው የመጋት የኮንትሮባንድ ስራ እየሰሩ ነበረ ሰዎች። ስለዚህ በተጨባጭ እየተገኙ ሰዎች ናቸው። አቶ ቶማስ ጋምቤላ ውስጥ ስላለው የጸጥታ ሁኔታ ሲያስረዱ በአሁኑ ሰዓት አንጻራዊ ሰላም አለ ግን መንግስት መተኛት የለበትም። አንዳንድ የሚፈጠሩ ችግር ግለሰብና ግለሰብ ካልሆነ በስተቀር በጉሩብ የተደረገ የችግር ስራ የለም። በአሁኑ ሰዓት እንደዚህ አይነት ነገሮች ሳይነሱ ህዝብና መንግስት በጋራ በመስራት ማንኛውም ሰው ከቤቱ በሰላም እንዲወጣና በሰላም ወደ ቤቱ እንዲመለስ የጋራ ርብርብ ያስፈልጋል። የክልሉ መንግስት የሚከሳቸውን ቡድኖች አመራሮች በቀረቡባቸው ክሶች ዙሪያ በስልክ ለመጠየቅ ያደረግነው ጥረት አልተሳካም። ነገር ግን ጋነግ የተባለው በክልል ውስጥ እንደሚንቀሳቀስ የተገለጸው ቡድን ባለፉት ሁለት ሳምንታት በፌስቡክ ገጹ በጋምቤላ የትጥቅ ትግል እንዲጀመር ጥሪ አቅርበዋል። የኢትዮጵያ ህዝብ ተወካዮች ምክር ቤት በሽብርተኝነት የፈረጃቸው ራሱን የትግራይ መንግስት ብሎ የሚጠራው የህወሓት ታጣቂ ቡድን እንዲሁም የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራውና መንግስት ደግሞ ሸኔ የሚለው ሸማቂ ቡድን በመንግሥት የሚነሳባቸውንም ማንኛውም ቅሬታ እስካሁን ተቀብለው አያውቁም። ከሳምንታት በፊት ደግሞ በኢትዮጵያ መንግስት ላይ ጫና ለመፍጠር በጋራ ለመስራት መስማማታቸውን የሁለቱም ወገን አመራሮች መግለጻቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ